ከሁለተኛው ዓለም ጦርነት በኋላ የዚህ አይነቱ የሰው ልጅ ችግርና ስቃይ በአውሮፓ ምድር ሲስተዋል የመጀመሪያው እንደሆነ ነው እዚህ በሰፊው እየተነገረ ያለው። የአውሮፓ ህብረትና አባል መንግስታት ይህን ሰብአዊ ቀውስ ሰብአዊ በሆነ መንገድ ያስተናግዳሉ የሚለው ህሳቤም ጥያቄ ውስጥ ገብቷል። ከጥቂቶች በስተቀር ብዙዎቹ ለችግሩ ጀርባቸውን በመስጠት አጥራቸውን እያጠናከሩ መታየታቸው የራሱን የህብረቱን አንድነትም የሚያናጋ ሁኗል። ወደ አውሮፓ የሚገቡ ስደተኞችን በጋራ መቀበልና ማስተናገድ ይገባል በማለት እንደ ጀርመን ያሉ ጥቂት ሀገሮች ጥሪ ማድረጋቸው ተሰምቷል። ጀርመን እስከ ዓመቱ መጨረሻ 800,000 ስደተኞችን ለመቀበል ዝግጁ መሆኗን ብታስታውቅም የሌሎች በርካታ ሀገሮች መንግስታት ምላሽ ግን እስካሁን አዎንታዊ አይደለም። እንዳውም የእንግሊዙ ጠቅላይ ሚኒስትር ሚስተር ዴቪድ ካሜሩን ስደተኞችን በብዛት መቀበል ለችግሩ መፍትሄ አይሆንም ማለታቸው ሲሰማ እንደ ስፔን፣ ፖርቹጋል፣ ፖላንድና ሌሎች የምስራቅ አውሮፓ ሀገሮች በኮታ አሰራር እንኳ ችግሩን ለመጋራት ያላቸው ፈቃደኝነት አነስተኛ ነው። በአጠቃላይም በስደተኞች ጉዳይ ትብብር በማድረግ በኩል በደቡብና ሰሜን በምስራቅና ምዕራብ የህብረቱ ሀገሮች መካከል ከፍተኛ ልዩነቶች እንዳሉ በግልጽ ታይቷል። ቀደም ሲል አባል መንግስታቱ የሰዎችን የዝውውርና የስደተኞችን አቀባበል በሚመለከት ተስማምተባቸው የነበሩት የሸንገድና የደብሊን ስምምነቶች ላይ አባል መንግስታት እየተወዛገቡ ነው። ግሪክና ጣሊያን ወደየሀገሮቻቸው አገሮቻቸው የሚገቡ ስደተኞችን ሳይመዘግቡ ወደ ሌሎች እንዲሄዱ ይፈቅዳሉ በመባል ሲወቀሱ፣ ከቅርብ ጊዜ ወዲህ ዋና መተላለፊያ የሆነችው ሃንጋሪም ለመተላለፍ የሚፈልጉትን ስደተኞች በማገዷ በቡዳፔስት ሌላ የስደተኞች ድራማ እየተስተዋለ ነው። ዛሬ ብራስልስን የጎበኙት የሃንጋሪው ጠቅላይ ሚኒስትር ሚስተር ኦርባን ግን ስደተኞችን ያገር ነው በደብሊኑ ስምምነት መሰረት በቅድሚያ መመዝገብ ስላለብን ነው ይላሉ። የስትራቴጂ ጉዳይ አይደለም። ግልጽና የማያሻማ የሕብረቱ ሕግ አለ። የጀርመንና ኦስትሪያ ቻንስለሮችም ማንም ሳይመዘገብ ሃንጋሪን እንዳይለቅ አሳስበው ነበር። ስለዚህ ማንንም ሳንመዘገብ ወደ ጀርመን ወይንም ኦስትሪያ አንልክም። እናም እርምጃው ሕግ የማስፈጸም ጉዳይ እንጂ የሌላ አይደለም ብለዋል። ሚስተር ኦርባን ስደተኞች ለአውሮፓ ስጋት ናቸው ከሚሉት የአውሮፓ መሪዎች አንዱ ሲሆኑ በአንድ የጀርመን ጋዜጣ ዛሬ በሰጡት አስተያየትም አገራቸው የአውሮፓን የክርስትና እምነትና ባህል በሚጋፉ ስደተኞች ተጥለቅልቃለች በማለት ማሳሰባቸው ተዘግቧል። የአውሮፓ ህብረት ይህንን ያጋጠመውን ከፍተኛ ችግር በጋራ ለመፍታት የሚያስችል የጋራ የስደተኞች ፖሊሲ ነድፍ ያለሁ ይበል እንጂ እስካሁን ግን ሁሉም አባል ሀገሮች የተስማሙበት ሰነድ ሲጸድቅና ተግባራዊ ሲሆን አልታይም። የጀርመኗ ቻንስለርን ወይዘሮ ሜርከልን ጨምሮ ሌሎችም ኮሚሽኑ የሚጠበቅበትን ያህል እየሰራ አይደለም በማለት ሲተቹት የተሰማ ሲሆን ኮሚሽኑ ግን ቀድሞ የጋራ ፖሊሲ መንደፉን በማስታወስ የኮሚሽኑ ቃል አቀባይ ማርጋሪቲስ ሲቺናስ ትናንት ለጋዜጠኞች በሰጡት ማብራሪያ አስታውቀዋል። ብዙዎች የሚተቹት ቀደም ብለን ያቀረብናቸውን ሀሳቦች ሳይመለከቱ ነው በኮሚሽኑ ላይ ትችት የሚያቀርቡ ሰዎች ኮሚሽኑ ባለፈው ግንቦት ወር ያቀረበውን እቅድና አቅጣጫ ማየት ይኖርባቸዋል በማለት የኮሚሽኑ ያለፉ ስራዎችን መመልከት እንደሚያስፈልግ አሳስበዋል ኮሚሽኑ ባለፈው ግንቦት ወር ባቀረበው ሀሳብ ላይ አርባ ሺህ ስደተኞችን ከጣሊያንና ግሪክ ወደ ሌሎች አገሮች ለማዛወር ጥያቄ አቅርቦ የነበረ ቢሆንም ጥያቄው ግን እስካሁን ተግባራዊ አልሆነም በአሁኑ ወቅትም ለችግሩ ተመጣጣኝ መፍትሄ ለመሻት አዳዲስ ሀሳቦችን የኮሚሽኑ ፕሬዝዳንት ለሕብረቱ እንደሚያቀርቡ እየተነገረ ሲሆን አባል ሀገሮችን አስተባብሮ ለችግሩ የጋራ መፍትሄ በመፈለግ በኩል ኮሚሽኑ ያለውን ብቃትና አቅም ግን በርካቶች እየጠየቁ ነው። ቃል አቀባይ ናታሻያ በርታውድ ግን የችግሩ ስፋትና ጥልቀት በአንድ ላይ ከመቆም ውጭ ሌላ መንገድ እንድንፈልግ አይፈቅድም ነው ያሉት። በአጠቃላይ በዚህ የበጋ ወቅት የታዩት የሚያስታውሱት ችግሩ በአንድ ሀገር ብቻ ሊቀረፍ የማይችል መሆኑን ነው። ችግሩ አውሮፓዊ እንደሆነ የሆነ ሁሉ አውሮፓዊ መፍትሄ ነው የሚያስፈልገው በማለት በጉዳዩ ላይ በሚቀጥለው ሳምንት የተጠራው የአገር ውስጥና የፍትህ ሚኒስትሮች ስብሰባ የሚወያይበት መሆኑን አስታውቀዋል በጥቅሉ ግን በአንዳንዶቹ አገሮች ለተከሰተው ቀውስ መባባስ ራሳቸው ምዕራባውያኑ በተዘዋዋሪም ቢሆን አስተዋጽኦ አድርገዋል በሚባልበት በአሁኑ ወቅት እንደ እንግሊዝ ያሉ አገሮች ደግሞ ስደተኞች ደጃፋችን እንዳይደርሱ ማለታቸው በብዙዎች ዘንድ አነጋጋሪ ሆኗል ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ